阿万，他为五太子。 ተገኝቷልም አልተገኘምም ማለት ይቻላል። ምክንያቱም ከዛ በፊት የግሪኩ ጠቅላይ ሚኒስትር በተለይ ከአውሮፓ ኮሚሽን ፕሬዚደንት ጋር ባለመግባባት ተለያይተው ነበር ነው የተባለው። ስለዚህ ትናንት ከዚህ ከላቲን አሜሪካው የጋራ ስብሰባ በኋላ እንዳልሹ ከፈረንሳዩ ፕሬዚደንት እና ከወይዘሮ አንግላ መርከር ጋር ተገናኝተው ዝርዝር ውስጥ ባይገቡም በአጭር ጊዜ ውስጥ እልባት ካልተገኘ ግሪክ ልትገባበት የምትችለው ኪሳራ አውሮፓንም ሊያከስር እንደሚችል የጋራ ግንዛቤ በመውሰድ ምንድን ነው የተስማሙት ሶስቱም እየተደረገ ያለው ውይይት ተጠና ተጠናክሮ እንዲቀጥል እና መፍትሄ እንዲፈለግ የሚል የጋራ ስምምነት ላይ ደርሰዋል። ውጤት አስገኝቷል የሚባለው ይሄ ነው። በሌላ መልኩ ግን በተጨባጭ ይሄ ይሁን ይሄ ይሁን የሚለውን ነገር ስላላስቀመጡ ውጤት ደግሞ ያን ያህል አስገኝቷል ማለት አይቻልም። ዋናው ነገር ወይዘሮ አንግላ መርከል ያሉት የአይኤምኤፍን የአውሮፓ ማዕከላዊ ባንክን እና የአውሮፓ ኮሚሽን ጋር መግባባት እና የሚያቀርቧቸውን ሀሳቦች ግምት ውስጥ አስገብቶ የግሪክ መንግስትም ግማሽ መንገድ ሄዶ ስምምነት ላይ መድረስ አለባቸው የሚል እንደ መመሪያም እንደ ሀሳብም ጭምር ነው ያቀ ሲፕራስም በዚህ ተባብተው ውይይቱ እንደሚቀጥል ነው የገለጹት። እንግዲህ አሁን አንተ እንዳልከውም ቀደም ብለው መርሃይተ መንግስት አንጌላ ሜርክል ግሪክ ዝግጁ ከሆነች ለገጠማት ችግር መፍትሄው አለ ብለው ነበር። ሲፕራስም እንዲሁ መፍትሄውን በእጃቸው እንደያዙ ነው ሲናገሩ የነበረው። በትክክል አሁን ምንድን ነው ሊቀጥል የሚችለው ብሎ መገመት ይቻላል? ከትናንትና ውይይት በኋላ እንደውም አንዳንድ መረጃዎች በአርባ ስምንት ሰዓት ውስጥ አንድ ስምምነት ላይ ይደረሳል የሚል መግለጫ የሚያወጡም አሉ። ከውይይቱ በኋላ እንደውም የግሪክም ስቶክ ማርኬት እንደተነቃቃ እየተገለጸ ነው ያለው። ስለዚህ ሊስማሙ የሚችሉበት ድባብ እንዳለ ነው የሚሰማው። ሆኖም በአበዳሪዎቹ በኩል በተጨባጭ ግሪክ የፖለቲካ መሻሻያ ፕሮግራምን ካላቀረበች ይህ ታገኝ የሚገባውን ሰባት ነጥብ ሁለት ቢሊዮን ዩሮ መፍቀድ እንደማይቻል ይህ ደግሞ ካልተፈቀደ አሁን በዚህ ወር መጨረሻ መክፈል ያለባትን አንድ ነጥብ አምስት ቢሊዮን ዩሮ ስለማትከፍል ግዴታውን አልተወጣችም። ስለዚህ ያ ደግሞ አጠቃላይ ሀገሪቱን ወደ ኪሳራ የሚመራ ነው። ያ መዘዙም ለአውሮፓ ዩሮ ተጠቃሚዎች ሀገር ልም ሊተርፍ ይችላል። ስለዚህ ይህ እንዳይሆን ምናልባት ስምምነት ላይ ሊደርሱ ይችላሉ የሚል ተስፋ ነው ያለው። ጊዜያዊ የሆነ ስምምነት ምናልባት ግሪክ ካላት ገቢ ቢያንስ አንድ ፐርሰንት ለዕዳዋ እየከፈለች በዚህ አመት፣ በሚቀጥለው አመት ደግሞ ሁለት ፐርሰንት እየተባለ ለአራት አመት በየደረጃው ያደገ ፐርሰንቱ እንድትከፍል የዚህ አይነት በር ቢከፍል ምናልባት ግሪክን በዩሮዞን ማቆየት ይቻላል የሚል ሀሳብ ስላለ ይህ ተቀባይነት ሳያገኝ አይቀርም የሚል ሀሳብ አለ። በተጨባጭ ግን ዛሬ ማታም ጠቅላይ ሚኒስትር ሳይፕረስ ከሚስተር ጆንከር ጋር እንደገና ይገናኛሉ። ስለዚህ ውይይቱ ተጠናክሮ የሚቀጥልና ምናልባትም ከስምምነት ሊደርሱ ይችላሉ የሚል ተስፋ አለ። በዚህ መልኩ ነው አሁን እንግዲህ እስካሁን ያለው ሸዋዬ እንግዲህ ገበያው፣ ውይይቱ፣ ንግግሩ፣ ድርድሩ ይቀጥላል። ግን አስማሚ ነጥቦች እንዳለፉት ሳምንታት የማይገኙ ቢሆን የግሪክና የአውሮጳ ሕብረት ትብብር እንዴት ይሆናል? የዩሮ ሸርፍ ስጣው ምንድን ነው? አሁን ከውይይቱ በኋላ እንኳም ከግሪክ የጠቅላይ ሚኒስትር ሲፕራስ ደጋፊዎች በተለይ የግራዎቹ እንደውም በዛሬው እለት የገንዘብ ሚኒስትሩን ይዘው የግሪክ መንግስት በምንም አይነት ቢሆን በተለይ የጡረታንና ማህበራዊ ወጪዎችን የሚነካ ድርድር እንዳያደርግ የሚል ከፍተኛ ተቃውሞ እያካሄዱ ነው። በሌላ መልኩ ደግሞ ግሪክ ከኢሮዞን እንዳትወጣ የሚፈልጉ ሀይሎች ሲፕራስ ስምምነት ላይ እንዲደርሱ ግፊት እያደረጉ ነው። ስለዚህ ከሀገር ቤት ሁለት አይነት ግፊት ነው ያለባቸው። ከአበዳሪዎቹ ደግሞ ቀደም እንዳልኩት እነዚህን የፖለቲካ መሻሻያ ፕሮግራሙን ተቀብለው ብድሩ እንዲፈቀድላቸው ይሄ ካልሆነን ቀደም ብሎ እንደተገለጸው መዘዙ ከፍተኛ ነው የሚሆነው። አንደኛ አገሪቱ ከኢንተርናሽናል ማርኬት ከኢሮ ውጭ ነው የምትወጣው። በኢሮ ተጠቃሚዎችም በኩል ከፍተኛ ኪሳራ ሊያመጣ እንደሚችል ቀደም ሲል የኢሮ ዞን የመከላከያ መርሃ ግብሮችን አዘጋጅተዋል። አንድ ሀገር ቢከስር ችግር አይፈጠርም የሚል አባባል ነበር። አሁን ግን ግሪክ ከወጣች የሚያመጣው ኪሳራ እና ምናልባትም ለስፔንና ለጣሊያን ሊተርፍ ስለሚችል መፍትሄ መገኘት አለበት የሚል ግፊት ነው ያለው። ስለዚህ ከሁሉም አቅጣጫ መፍትሄ መፈለጉ እንዳ አማራጭ ተወስዶ ሁለቱም ተደራድረው መሀል ላይ በሚቀጥሉት ሁለት ሶስት ቀናት መፍትሄ መገኘት አለበት። በነገራችን ላይ ስምምነት ላይ ከተደረሰ ጁን አስራ ስምንት ለአውሮፓ ዞን የገንዘብ ሚኒስትሮች ይቀርብ እና ከጸደቀ በኋላ ደግሞ በየሀገሮቹ ፓርላሜንት መጽደቅ አለበት። ይህ ከሆነ በኋላ ነው ወደ ተግባር የሚገባው እና ከጊዜም ጋር ነው ሽሚያው። ገበያው ንጉሴ ከብራሰልስ በጣም እናመሰግናለን። እኔም አመሰግናለሁ ሸዋዬ።